የአውሮፓ ፓርላማ ኢትዮጵያ ውስጥ ባሉ ሁኔታዎች ላይ አቋም እንዲወስድና ውሳኔ እንዲያሳልፍ የፓርላማው አባል የሆኑ ሶሻሊስቶችና ዲሞክራቶች ጥምረት ቡድን ሀሳብ አቅርቧል። ሰሎሞን አባተ ዝርዝሩን ይዟል። የአውሮፓ ፓርላማ ሶሻሊስቶችና ዲሞክራቶች ጥምረት ኤስ ኤንድ ዲ ግሩፕ ተብሎም ይታወቃል። ትናንት ያቀረበው የውሳኔ ሐሳብ የኢትዮጵያን የፖለቲካ ሁኔታ የገመገመ፣ የተከናወኑ እንቅስቃሴዎችን ያጣቀሰና ግምት ውስጥ ያስገባ የአውሮፓ ፓርላማ እንዲወስዳቸው የአውሮፓ ኮሚሽንም ተፈጻሚ እንዲያደርጋቸው የሚጠይቃቸውን እርምጃዎች ያካተተ ነው። በኢትዮጵያ ሁኔታ ላይ ቀድሞ የተወሰዱ እርምጃዎችን ታኅሳስ 13 2008 ዓ ምት የአውሮፓ የውጭ ጉዳዮች የተግባር አገልግሎት ወይም ኢኢኤኤስ ይባላል በምህጻር ሰሞኑን ኢትዮጵያ ውስጥ እየታዩ ያሉ ግጭቶችን እንዲሁም የኢትዮጵያ ኮሚሽን የውጭ ጉዳዮችና የደህንነት ፖሊሲ ከፍተኛ ተጠሪና የኮሚሽኑ ምክትል ፕሬዚዳንት ፌዴሪካ ሞሄሪኒና የኢትዮጵያ የውጭ ጉዳይ ሚኒስትር ቴድሮስ አድሃኖም በጋራ የሰጡትን መግለጫና እንዲሁም ባለፈው ሳምንት ጥር 14 2008 ዓ ምት ሁለቱ ባለሥልጣናት ባደረጉት ስብሰባ ላይ የወጣውን የፕሬስ መግለጫ ኢትዮጵያ ግንቦት 16 2007 ዓ ምት ባካሄደችው ምርጫ ላይ የአውሮፓ የውጭ ጉዳዮች የተግባር አገልግሎቱ ያወጣውን መግለጫ፣ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ሐምሌ 3 2007 ዓ ም ያወጣውን የፕሬስ መግለጫ፣ የኮሚሽኑ ቢሮ በዚያው ዕለት የሰጠውን ጋዜጣዊ መግለጫ፣ ዓለም አቀፉን የሰብአዊ መብቶች ድንጋጌ፣ የአፍሪካ ኅብረትን የሰብአዊና የሕዝቦች መብቶችን ቻርተር፣ የተባበሩት መንግስታቱን የሲቪልና የፖለቲካ መብቶች ዓለም አቀፍ ስምምነት ግምት ውስጥ ማስገባቱን መግለጫው አመልክቷል። ይኸው የአውሮፓ ፓርላማ የሶሻሊስቶችና የዲሞክራቶች ቡድን የውሳኔ ሐሳብ ይቀጥልና ባለፉት ሁለት ወራት ውስጥ በኢትዮጵያ ግዙፉ የሆነው የኦሮሚያ ክልል ከዋና ከተማይቱ አዲስ አበባ መስፋትና የገበሬዎችን ከእርሻዎቻቸው የመፈናቀል ስጋት ተከትሎ በተከታታይ ተቃውሞዎች መመታቱን አመልክቷል። የጸጥታ ኃይሎች ከመጠን ያለፈ ኃይል ተጠቅመው 140 ተቃዋሚ ሰልፈኞችን መግደላቸውንና በ1997 ዓ ም ከተካሄደው ምርጫ በኋላ የተፈጸመ ግዙፉ ግድያ መሆኑን ጠቁመዋል። ባለፈው ጥር 15 2008 ዓ ም መንግሥቱ ግዙፉን የልማት ዕቅድ ለመሰረዝ መወሰኑን ማስታወቁን ዕቅዱ ተግባራዊ ከተደረገ የዋና ከተማይቱን ወሰኖች አሁን ካላት በሀያ እጥፍ እንደሚያሰፋውና አሁንም የአዲስ አበባ መስፋፋት በሚሊዮኖች የሚቆጠሩ ገበሬዎችን ማፈናቀሉን የውሳኔ ሐሳቡ ሰነድ ይናገራል። ተያይዞም ኦሮሚያ ውስጥ የተነሳውን ተቃውሞ ለማፈን በሚካሄድ እርምጃ በኦሮሞች ላይ የተለየ ማግለልና የሰብአዊ መብቶች ረገጣ እንደሚካሄድ አመልክቷል። የመንግስቱ ባለሥልጣናት ቁጥራቸው የበዛ ሰላማዊ ሰልፈኞችን፣ ጋዜጠኞችንና የተቃዋሚ ፓርቲዎች መሪዎችን መደዳውን ማሰራቸውን፣ መንግስቱ በአብዛኛው ሰላማዊ የነበረውን ተቃውሞ የሽብር ፈጠራ ሲል መጥራቱን መግለጫው አመልክቷል። መግለጫው አቶ በቀለ ገርባና ሌሎችም የኦሮሞ ፌዴራላዊ ኮንግረስ መሪዎች መታሰራቸውን አስታውሷል። እንዲሁም የነገረ ኢትዮጵያ ጋዜጣ ዋና አዘጋጅ ጌታቸው ሽፈራው፣ የኢንተርኔት ጸሐፊው ዮናታን ቴሬሳና የኢትዮጵያ ራዲዮና ቴሌቪዥን ኮርፖሬሽን ባልደረባው ፈቃዱ ምርካና መታሰራቸውንም ተናግሯል። ይኸው የአውሮፓ ፓርላማ ኤስ ኤንድ ዲ ቡድን የውሳኔ ሐሳቡን አስታውሷል። ኢትዮጵያ ከአውሮፓ ህብረት በየዓመቱ ሶስት ቢሊዮን ዶላር የሚጠጋ እርዳታ እንደምታገኝና ይህም ማንም ሌላ የአፍሪካ ሀገር ከአውሮፓ ህብረት ከሚያገኘው የበለጠ እንደሆነ ይጠቁማል። የውሳኔ ሐሳቡ ሌሎችም ወደፊት በዝርዝር የምንመለስባቸውን ጉዳዮች ግምት ውስጥ አስገብቷል። እነዚህን ከእንግሊዝኛው የፊደል ገበታ ከኤ እስከ ቲ የዘረዘራቸውን ጉዳዮች መሰረት በማድረግም የአውሮፓ ፓርላማ የኢትዮጵያ መንግስት የጸጥታ ኃይሎች እየወሰዷቸው ናቸው ያላቸውን ከመጠን ያለፈ የኃይል ጥቃቶች፣ የዘፈቀደና ህገወጥ ስራቶችን፣ የስቃይ አያያዞችና የነጻነት መረገጥን፣ የፕሬስ ነጻነት መታፈንን፣ በኢትዮጵያ አጥፍቶ ያለመጠየቅን ሁኔታ የአውሮፓ ፓርላማ በጥብቅ እንዲያወግዝ ይጠይቃል። የኃይል እርምጃ፣ የሰብአዊ መብቶች ረገጣዎች፣ የፖለቲካ ማዋከብና ማሳደድ በአስቸኳይ እንዲቆም ይጠይቃል። የውሳኔ ሐሳቡ መብቶቻቸውን በሰላማዊ መንገድ በመግለጻቸው ምክንያት የታሰሩ የተባሉት ሁሉ በአስቸኳይ እንዲለቀቁ ይጠይቃል። በተፈጸሙት ግድያዎችና የሰብአዊ መብቶች ጥሰቶች ላይ ተአማኒነት ያላቸው ግልጽና ወገንተኛነት የሌለው ምርመራ እንዲካሄድ ይጠይቃል። መንግስቱ የአዲስ አበባን ማስተር ፕላን ሙሉ በሙሉ ለማቆም መወሰኑን መግለጫው ያሞግስና ሁሉም ወገኖች የሚሳተፉበት ውይይት በአስቸኳይ እንዲከፈት ጥሪ ያቀርባል። ኢትዮጵያ የሰብአዊ መብቶች ዓለም አቀፍ ድንጋጌዎችንና ስምምነቶችን የአፍሪቃ ህብረትንም የሰብአዊና የህዝቦች መብቶች ቻርተር እንድታከብር ይጠይቃል። የተባበሩት መንግስታት ድርጅትን የሰብአዊ መብቶች የመደራጀት በሰላም የመሰብሰብ መብቶች ልዩ ራፖርተርን ኢትዮጵያ እንድትጋብዝና በሁኔታው ላይ ዘገባ እንዲያቀርብ እንድትፈቅድ ጠይቋል። ይኸው ባለ አስራ አምስት ነጥብ የአውሮፓ ፓርላማ ሶሻሊስቶችና ዲሞክራቶች ቡድን ለፓርላማው ያቀረበው የውሳኔ ሐሳብ ቀደም ሲልም ተይዘው በእስር ላይ የሚገኙት እስክንድር ነጋ፣ ውብሸታዬና ሌሎችም እስረኞች እንዲለቀቁ ጠይቋል።